አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዶክተር አብይ አህመድ በኢህአደግ ሊቀመንበርነት መመረጥ፣ የደቡብ ሱዳን ተቃውሞ መሪ ማቻር ከቁም እስርነት መፈታት እንዳለባቸው ኢጋድ አስታወቀ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። የዋሽንግተን ፖስት ድረገጽ ኢትዮጵያ ውስጥ አዲስ የኢህአዴግ ሊቀመንበር ስለ መመረጣቸው ዘግቧል። አሁን በኢህአዴግ ሊቀመንበርነት የተመረጡት ዶክተር አብይ አህመድ የአገሪቱ ጠቅላይ ሚኒስትር እንደሚሆኑ የገለጸው ዘገባው የአመራሩ ለውጥ ፈጣን የኢኮኖሚ እድገት በማሳየት ላይ ካሉት የአፍሪካ አገሮች አንዷ በሆነችው ኢትዮጵያ ያለውን የተቃውሞ ሁኔታ ሊያረግብ እንደሚችል ይገምታል። ዘገባው ቀጥሎም ሊቀመንበር ሆኖ የተመረጡት ካለፉት ሁለት ዓመታት ወዲህ ተቃውሞ ሲካሄድባት ከቆየው ኦሮሚያ ክልል መሆኑ ራሱ የፖለቲካ ተቃውሞውን ሊያረግብ የሚችል ወሳኝ እርምጃ ነው ይላል። በኦሮሚያ በሚካሄደው ተቃውሞ ከሚነሳው ዋና ነጥብ አንዱ የሥልጣን ቦታ አላገኘንም የሚል መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። ዶክተር አብይ በዘመናዊ ኢትዮጵያ ታሪክ የመጀመሪያው የሀገሪቱ ኦሮሞ መሪ ይሆናሉ ካለ በኋላ ዘገባው በሀገሪቱ በመካሄድ ላይ ያለውን ተቃውሞንም ለማርገብ ይችላሉ ተብሎ እንደሚታመን ጠቅሷል። በኦሮሚያ ክልል መቱ ከተማ ላይ ሰዎች ሌሊቱን ሙሉ መንገድ ላይ ሲጨፍሩ ማደራቸውን እንኳን ደስ ያለን ይባባሉ እንደነበር አንዱ ሰላም የተባለ የምህንድስና ተማሪ መግለጹን፣ ሰዎች አሁን ሁኔታዎች ይለወጣሉ የሚል ተስፋ እንዳላቸውና ሌላ ሰው ቢመረጥ ኖሮ ተቃውሞው ይቀጥል ነበር ሲል ተማሪው መናገሩን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ዶክተር አብይ ለድርጅቱ ሊቀመንበርነት ሊያሸንፉ የቻሉት ዋናው ተወዳዳሪያቸው የኢህደን ተወካይ ደመቀ መኮንን በምክትል ጠቅላይ ሚኒስትርነት ቦታቸው ለመቀጠል ሲሉ ከውድድሩ በመውጣታቸው ነው። ይህ የሚያሳየውም የብዙሐንነት ቦታ ያላቸው የአማራና የኦሮሚያ ድርጅቶች ውህደት ፈጠሩ ማለት ነው ይላል ዘገባው። ዶክተር አብይ ከጠቅላይ ሚኒስትር ስልጣናቸው ከተሰናበቱት ኃይለማርያም ደሳለኝ የሚለዩት ካለፉት ሁለት ዓመታት ወዲህ ሲካሄድ የቆየው ሕዝባዊ ተቃውሞ ውጤት መሆናቸው ነው ይላል ዘገባው። በኦሮሚያ ክልል የሚካሄደው ተቃውሞ ባሳደረባቸው ጫና ምክንያት ካለፉት ሁለት ዓመታት ወዲህ የኦሮሞ ሕዝባዊ ዲሞክራሲያዊ ድርጅት በገዢው ኢህአዴግ ውስጥ የተቃዋሚነት ሚና መጫወት ጀምሯል። በተለይም ዶክተር አብይና ባልደረባቸው ለማ መገርሳ የመሪነቱን ቦታ ከያዙበት ጊዜ አንስቶ በማለት ዘገባው አስረድቷል። የተቃውሞ እንቅስቃሴው ወደ ሰሜን አማራም በመዳረሱ በገዚው ፓርቲ ከሚንጸባረቀው የመከፋፈል ዝንባሌ ጋር ተዳምሮ በአገሪቱ የፖለቲካ ቀውስ አስከተለ። ከዚያም እስረኞች ተፈቱ። ጠቅላይ ሚኒስትሩ ከሥልጣን እንደሚሰናበቱ አስታወቁ። በመጨረሻም የአስቸኳይ ጊዜ አስተዳደር ታወጀ ሲል ዋሽንግተን ፖስት ጋዜጣ ድረ ገጽ ላይ የወጣው ዘገባ ጠቅሷል። በሌላ በኩል ደግሞ ዶክተር አብይ አህመድ ለሥርዓቱ አዲስ እንዳልሆኑ የዋሽንግተን ፖስት ጋዜጣ ድረ ገጽ ሲገልጽ በወታደራዊ ኃይል ሌተና ኮሎኔል ሆነው እንዳገለገሉ በሀገሪቱ ውስጥና ከሀገሪቱ ውጭ የስለላ ተግባር ያካሄዳል የሚባለውን የጸጥታ አገልግሎት የፈጠሩ ናቸው ይላል ዘገባው። ዳንኤል ብርሃኔ የተባሉ ጦማሪ በበኩላቸው የዶክተር አብይ መመረጥ ትንሽ ያስገርማል። ለተመረጡበት ቦታ የሚመጥን ባህሪም ሆነ ልምድ የላቸውም። ብዙ ሰዎች የሚያስቡት ኦሮሞ ቢመረጥ ለጥቂት ጊዜም ቢሆን ሰላም ይገኛል የሚል ነው እኔ ግን እጠራጠራለሁ ሲሉ መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የብሪታንያው ዜና ስርጭት ኮርፖሬሽን ቢቢሲ በበኩሉ ዶክተር አብይ የመሰላቸውን የሚናገሩ ብቃትና አካታች የሆነ የአሰራር ስርት ያላቸው ናቸው ይላል። በአገሪቱ ያሉት ተቃዋሚዎች ታዲያ በኢትዮጵያ ያለው የእርካታ ጉድለትና የተቃውሞው መንስኤ መፍትሄ እንዲያገኝ ለማድረግ ከቻሉ መጻኢ እድሉ ብሩህ ይሆናል የሚል ጥንቃቄ የታከለበት ተስፋ እንዳላቸው መግለጻቸውን የቢቢሲው ድረ ገጽ አውስቷል። ቃል ኪዳን ይበልጣል የተባሉ ተንታኝ ዶክተር አብይ አህመድ ከባድ ሥራ እንደሚጠብቃቸው ገልጿል። በአራቱ የገዢው ፓርቲ ድርጅቶች መካከል የሚካሄደውን የሥልጣን ሽኩቻና ባለው ሁኔታ ያለመርካቱ ጉዳይ ካለፈው የሚወርሱ መሆናቸውን የቢቢሲው ድረ ገጽ ዘገባ አክሏል። የኢትዮጵያ መንግስት በአገሪቱ የፖለቲካ ውይይት ለማስፋት የገባውን ቃል እንዲተገብር ያስፈልጋል ይላሉ ተንታኙ። በኢትዮጵያ ምክር ቤት የአስቸኳይ ጊዜ አስተዳደር እንዲታወጅ ሲወሰን ዶክተር አብይ በምክር ቤቱ ስብሰባ ባለመገኘታቸው በብሔራዊ የአስቸኳይ ጊዜ አዋጅ ላይ ያላቸው አቋም አይታወቅም። ነገር ግን ዶክተር አብይ ለውጥ ለማምጣት ከተዘጋጁት ወጣቶች ቡድን አንዱ ተደርገው እንደሚታዩና የእሳቸው መመረጥ ተቃውሞን ለማርገብ እና መንግስት ህዝቡ የሚያቀርበውን ጥያቄ ለማየት ጊዜ እንዲያገኝ ያደርጋል የሚል እምነት እንዳለ ዘገባው ጠቅሷል። በሌላ በኩል ደግሞ ዶክተር አብይ ኢህአደግ ውስጥ ለረጅም ጊዜ የሰሩ በመሆናቸው በለውጥ አራማጅነት ለመፈረጅ ያስቸግራል የሚሉም እንዳሉ ቢቢሲ ድረገጽ ላይ የወጣው ጽሑፍ አውስቷል። ሮይተርስ የዜና አገልግሎት ደግሞ የምስራቅ አፍሪካ ኢኮኖሚ ትብብር በይነ መንግስታት ኢጋድ የደቡብ ሱዳን የአማጺያ መሪ ሪክ መቻር ግጭትን እንዲያወግዙ ቅድመ ግዴታ ተሰጥቷቸው በተቻለ ፍጥነት ከቁም እስርነት መለቀቅ አለባቸው ማለቱን ዘግበዋል። ስምንት የኢጋድ አባል አገሮች ባለሥልጣኖች ባለፈው ሰኞ ከተሰበሰቡ በኋላ ባወጡት መግለጫ ካቻምና አንስቶ ደቡብ አፍሪካ ውስጥ የተያዙት መቻር ከደቡብ ሱዳን ጋር ከሚዋሰኑት ሀገሮች ውጪ በሆነ ማንኛውም አገር ለመሄድ ይፈቀድላቸው ይላል። የደቡብ ሱዳን መንግሥት ቃል አቀባይ ማይክል ማኩዬ ሉት ጁባ ከኢጋድ ውሳኔ ጋር ችግር የለባትም፣ ይሁንና መቻር አዲስ አበባ በሚካሄደው የሰላም ንግግር እንዲሳተፉ መፈቀድ የለበትም ማለታቸውን ሮይተርስ የዜና አገልግሎት ገልጿል። የማቻር የአማጺያን ድርጅት የኢጋድን መግለጫ እያጠና መሆኑን ምላሽ እንደሚሰጥም መናገራቸውን የማቻር ቃል አቀባይ ገልጸዋል።